የአሜሪካ ድምፅ ነው በ19 በ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ First and foremost, on November 1st of 2022, the አዎ እንግዲህ እንደ አውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓ ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ለአሜሪካ ድምፅ ከሰጡት ቃለ መጠይቅ የተቀነጨበ ነው። ሙሉ ዝግጅት ከዜና በኋላ ይቀርባል። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ። ውድ አድማጮች የቅዳሜ ነሐሴ 13 2016 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት አየነኝ የፕሮግራሙ ዋና አዘጋጅ ። <rapper singing> ጽዮን ግርማ ናት። የዝግጅት ክፍላችን ያነጋግራቸው የከፍተኛ ትምህርት ተቋማት መምህራን የሚከፈላቸው ደሞዝ ካለው የኑሮ ውድነት ሁኔታ ጋር የተመጣጠነ ባለመሆኑ ተቸግረናል ብለዋል። ዘገባውን ለምሽቱ ይዘነዋል። በሁለተኛው የስርጭታችን አጋማሽ ደግሞ በሙዚቃ ቃና ዘና የሚያደርጉ ዜማዎችን እያደመጣችሁ ከእንግዱ ወልዴ ጋር እንድታመሹ ተጋብዛችኋል። የዓለም ዜናውን እናስቀድማለን። መልካም ምሽት። ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዳዎ ነኝ። የሀገሪቱን ሕግ ጥሰዋል በሚል ናይጄሪያ የፌስቡክና ዋትስፕ ባለቤት በሆነው ሜታ ኩባንያ ላይ የ220 ሚሊዮን ዶላር ቅጣት አስተላልፋለች። የፌዴራሉ የንግድ ፉክክርና የተገልጋዮች መብት ጠባቂ ኮሚሽን ትናንት አርብ ባሳለፈው ውሳኔ ሜታ የሀገሪቱን የመረጃ ጥበቃና የተጠቃሚዎች መብት ሕግጋትን በፌስቡክና በዋትስፕ በተደጋጋሚ ጥሰዋል ብሏል። የተገልጋዮች መብት ኮሚሽኑ ዋና ስራ አስፈጻሚ አዳሙ አብዱላሂ መስሪያ ቤታቸው ከናይጄሪያ የመረጃ ጥብቃ ኮሚሽን ጋር በመተባበር ከእንደ አውሮፓን አቆጣጠር ግንቦት 2021 እስከ ታህሳስ 2023 ድረስ ባደረገው ምርመራ ሜታ ኩባንያ በናይጄሪያ የተገልጋዮችን መረጃ ካላግባብ መጠቀሙን ደርሰንበታል ብለዋል። ሜታ ገበያ ካለ አግባብ በመቆጣጠር የናይጄሪያውያንን የግል መረጃ ካለ ፍቃድ ለሌላ ወገን በማስተላለፍ እንዲሁም ናይጄሪያውያን የግል መረጃቸው በምን መልኩ ጥቅም ላይ መዋል እንዳለበት ራሳቸው እንዲወስኑ ባለመፍቀድ ጥፋተኛ መሆኑን ባለሥልጣኑ ተናግረዋል። ሜታ ቅጣቱን ከመክፈል በተጨማሪ የሀገሪቱን ሕግ እንዲያከብርና ገበያውንና የደንበኞቹን መረጃ ካለ አግባብ ከመጠቀም እንዲታቀብ ተጠይቋል። ከሁለት መቶ በላይ ፍልሰተኞችን አሳፍሮ ወደ አውሮፓ ለመሻገር በመጓዝ ላይ የነበረን ጀልባ በሀገሪቱ ባህር ዳርቻ መያዟን ሴኔጋል አስታውቃለች። ፍልሰተኞቹን ያሳፈረችው ጀልባ በሴኔጋል ሰራዊት ቃኝ ጀልባ የተያያዘችው ላምፑል በመባል በሚታወቅና በሰሜን ምዕራብ በሚገኝ የአሳ ማስገሪያ የባህር አካል ላይ ሲሆን አምስት ሴቶችንና አንድ ታዳጊን ጨምሮ ሁለት መቶ ሁለት ፍልሰተኞችን አሳፍራ አትላንቲክን ለማቋረጥ በመሞከር ላይ ነበረች። በዚህ ወር መጀመሪያ ላይ አንድ መቶ ሰባ ፍልሰተኞችን አሳፍራ ከሴኔጋል ተነስታ የነበረች ጀልባ ሞሪታንያ የባህር ዳርቻ ስትሰምጥ ዘጠና ሰዎች ህይወታቸውን አጥተዋል። አደጋውን ተከትሎ የአገሪቱ ፕሬዚደንት ኡስማኔ ሶንኮ ሰዎች በባህር ላይ ለማገልገል አቅም በሌለው ጀልባ ላይ ሆነው የአትላንቲክ ውቅያኖስን ማዕበል በመዳፈር ሕይወታቸውን አደጋ ላይ እንዳይጥሉ መክረዋል። በሜዲትሬኒያን ባህር ላይ ባለው መስመር ቁጥጥሩ እየጨመረ በመምጣቱ ፍልሰተኞች በአትላንቲክ ውቅያኖስ በኩል ለመሻገር የሚያደርጉት ሙከራ እየተበራከተ መጥተዋል በስፔን የሚገኝ መንግስታዊ ያልሆነ ድርጅት እንደሚለው በያዝነው የፈረንጆች ዓመት የመጀመሪያ አምስት ወራት ብቻ ከአምስት ሺህ በላይ ፍልሰተኞች ህይወታቸውን አጥተዋል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው ትላንት በመላው ዓለም የተፈጠረውን የኮምፒውተር ስርዓትና ቴክኖሎጂ መቋረጥ ተከትሎ ዛሬ ቅዳሜ አየር መንገዶች የንግድ ተቋማትና የመንግሥት ቢሮዎች ወደ ወትሮ እንቅስቃሴያቸው ለመመለስ ጥረት በማድረግ ላይ ናቸው። በችግሩ ዋና ተጠቂዎቹ የአየር መንገዶች እንደሆኑ ሲታወቅ ትላንት በሺህ የሚቆጠሩ በረራዎችን ለመሰረስ ተገድደዋል። አውሮፕላኖቻቸውና የበረራ ቡድናቸው መገኘት በሚገባቸው ቦታ ሳይገኙ ሲቀሩ፣ የአየር ማረፊያ ጣቢያዎች ደግሞ መንገደኞች መቀበያ መቀበያና መፈተሻ አገልግሎታቸው አሁንም እንደተመሳቀለ ነው። በመላው ዓለም ለሚገኙ በርካታ ኩባንያዎች የሳይበር ደህንነት አገልግሎት በሚሰጠውና ክራውድ ስትራይክ በተሰኘው ኩባንያ ማይክሮሶፍት ዊንዶውስ ለሚጠቀሙ ደንበኞች የተላከው ማሻሻያ አፕዴት በራሱ እክል የነበረው በመሆኑ ችግሩ ሊፈጠር ችሏል። የተፈጠረው ችግር የሳይበር ጥቃት ወይም ሌላ የደህንነት ችግር እንዳልሆነም ኩባንያው አስታውቋል። በአውሮፓ የሚገኙ የአየር ማረፊያዎች ዛሬ ወደ ወትሮ አገልግሎታቸው የተመለሱ ሲመስሉ፣ የእንግሊዝ የመጓጓዣ አገልግሎት ወደ ወትሮው አሰራሩ ለመመለስ እየጣረ ነው ተብሏል። ወደ አሜሪካ በሰሜንና በደቡብ አቅጣጫ በየብስ የሚገቡ ተጓዦች በኬላዎች ላይ ለሰዓታት ለመጠበቅ ተገደው እንደነበርም ታውቋል። በመጨረሻም የሪፐብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ ከጎናቸው ሆነው ለምክትል ፕሬዝደንትነት ከሚፎካከሩት ጄዲ ቫንስ ጋር በመሆን ዛሬ የጋለ ፕሬዝደንታዊ የምርጫ ፉክክር እንደሚደረግባት በሚጠበቀው ሚችጋን ክፍለ ግዛት የምርጫ ዘመቻ ያደርጋሉ። የግድያ ሙከራ ከተደረገባቸውና በይፋ በፓርቲው ከታጩ ወዲህ እንዲሁም ለምክትል ፕሬዝደንትነት ከታጩት የኦሃዮው እንደራሴ ጄዲ ቫንስ ጋር የሚያደርጉት የመጀመሪያው የምርጫ ዘመቻ ነው። የሚሽጋን ግዛት ወደ የትኛውን ፓርቲ ሊያዘነብሉና የምርጫውን ውጤት ሊወስኑ ከሚችሉ ግዛቶች አንዷ ስትሆን ትራምፕ ጄዲ ቫንስን ከጎናቸው አድርገው ግራንድ ራፒድስ ከተባለችውና ለረጅም ጊዜ ጠንካራ የሪፐብሊካን ደጋፊ የነበረች፣ በቅርብ ጊዜ ምርጫዎች ግን ዲሞክራቶችን ወደ መምረጥ እየሄደች ባለችው ከተማ ንግግር ያደርጋሉ። በሚሽጋን በ2016 በተካሄደው ምርጫ ትረምፕ በ10 ሺህ ድምፅ ሲያሸንፉ በ2020 በተደረገው ምርጫ ደግሞ ጆ ባይደን በ154,000 ድምፅ አሸንፈዋል። የጄዲ ቫንስ በምክትል ፕሬዚደንት እጩነት መመረጣቸው በሚቺጋን፣ ፔንስልቬኒያ፣ ዊስካንሰን እና ኦሃዮ ትራምፕ በ2016 ያገኙትን ድል እንዲደግሙ ድጋፍ ለማግኘት እንዲያስችላቸው ነው ተብሏል። አድማጮች፣ የምሽቱ ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። ዓለም ዜናውን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድ እና ከኢትዮ ሳት ቨርቹዋል ቻነል 57 በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም ላይም በቀጥታ ለመከታተል ትችላላችሁ። ለምሽቱ ወደ ተሰናዳው ቀዳሚ ዘገባ እንለፍ። ቆይታ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር ጋር የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በፕሪቶሪያው ስምምነት አፈጻጸም መሻሻሎች እየታዩና ለውጡ በትክክለኛው አቅጣጫ እያመራ ነው ሲሉ ተናግረዋል። ሃመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ናይኪ ቺንግ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን ለማስቆም ጥረቶች እንዲደረጉ በአጽንኦት እየተከታተሉት እንደሚገኙ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተል እንገኛለንም ብለዋል። ቃለ ምልልሱ እንደሚከተለው ይቀርባል። በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው። ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል? ስትል ነበር ናይኬቺንግ የመጀመሪያ ጥያቄ ያቀረበችላቸው። የረሃብ ጉዳይ በእርግጥም ደግሞ ሰብዓዊ ችግሮች እኛ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ በመፃሩ ዩኤስአይዲ አማካኝነት በትኩረት የምንሰራባቸው ጉዳዮች ናቸው። ለኢትዮጵያ ከሁሉም ከፍተኛውን ሰብዓዊ ረዴት የምናደርሰው እኛ ነን። ይህ ያለማቋረጥ የምንሰራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለው። እዚያ በነበርሁባቸው ቀናት እንደ አውሮፓን አቆጣጠር ሐምሌ 8ና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሂደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋ ወደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማኅበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መራ ግብር ለማካሄድ መንቀሳቀሳችን አበረታቶኛል። ዩናይትድ ስቴትስ ኢትዮጵያ ውስጥ በምታበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ? አዎ እንግዲህ እንደ አውሮፓውያን አቆጣጠር ከህዳር አንድ ቀን ሀያ ሀያ ሁለት በኢትዮጵያ ጥቅምት 22 ቀን 2015 ዓ ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ ወራት ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በእርግጥም ይወሳኝ የሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ከዓለም እጅግ ደም አፋሳሹ ጦርነት ነበር። ከአፍሪካ ህብረት ጋር ሆነን ሰላም የሚሰፍንበትን እድል እንዲፈጠር አድርገናል። ይሁንና አሁንም ብዙ ሥራዎች ይቀራሉ። ቀደም ብዬ እንዳልሁት ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትህና ተጠያቂነት ላይ መስራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ህብረት የክትትልና ተቆጣጣሪ አካልም እንደተነገረን የሰብአዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም አይነት የሰብአዊ መብቶች ጥሰት ተቀባይነት አይኖረውም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል። በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው። የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ የአፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመልስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ከአንዳች ስምምነት ላይ ለመድረስ ባለ አቅማቸው ሁሉ ጥረት ማድረግ ይኖርባቸዋል። ተጠያቂ መሆን ያለበት ወገን አለ። የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማኅበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማኅበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን የኢትዮጵያ መንግሥትም ሌሎች ለጋሾችም እንዲሁ እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ሕዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በእርግጥም ከውን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጁዎች ነን። አሁን እንደጠቀሱት ማንኛውም አይነት የሰብዓዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች፣ በሰብዓዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራዩ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። ዩናይትድ ስቴትስ ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት? የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬ ያለው እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ሥራዎች መፈጸማቸውንም ያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቋዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበሩ። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስታውቋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቋዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ኢትዮጵያ የጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን። ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር። ጅቡቲ በነበርሁበት ወቅት ከሀገሪቱ መንግስትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባን በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ሕብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በቀጠናው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ህዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ሉክ አሉ። ባልደረባዬ ታምፔሬ ዮሎ እርሳቸው ቀን ከሌሊት በመስራት ላይ ናቸው። እዚያ በቆየበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር ምክንያቱም እነርሱ የሱዳን የወደፊት ተስፋ ናቸው። በጦርነቱ እየተሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትጉቻለሁ። የሱዳኑ የሰላም ድርድር በቅርቡ ይጀምራል ብለው ያስባሉ? ልዩ ልኡኩ ሳውዲ አረቢያ ጂዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመ ውይይት ለማስጀመር ተግተው በመስራት ላይ ናቸው። የተባበሩት መንግሥታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ አማካኝነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቅ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው። የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዕና ላይ ተፈጽሟል የተባለው ወንጀል በዓለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገ ውይይት አለ። እንደ እኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያሰበበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚያ ድጋፍ ለመስጠት ተዘጋጅተናል። ሁኖም በአሰቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በእርግጥም ተጠያቂ መሆን ይኖርባቸዋል። ኢትዮጵያ የምታከናውነው ይህ ሂደት ምንድን ነው? የዚህን ተጠያቂነት ከማረጋገጥ አንጻር በጥንቃቄና በቅርበት እየተከታተል እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናወነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለ ጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን እቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬ ያለው ከኢትዮጵያ መንግስት ባለሥልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትህና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ስርዓታችን መሠረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብዓዊ መብቶች መከበራቸውን እንዲያረጋግጥ እንሻለን። የፍትህ ሚኒስትሩ እንደነገሩኝ በሚያዋቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ፣ እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ እያደረጉት ይህንኑን ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች እንደግፋለን። የእኔም ሆነ የሥራ ባልደረቦቼ ጥረት በዚህ ላይ ያተኮረ ነው። ተጨማሪ አሁንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትዕግሥታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው። ለአሜሪካ ድምፅ ማብራሪያ ስለሰጡን በጣም እናመሰግናለን። እኔም በጣም አመሰግናለሁ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ለሆነችው ናይኪ ቺንግ የሰጡትን ቃለ መጠይቅ ነበር ያሰማናችሁ። ፕሮግራማችን ይቀጥላል። አብራችሁን ቆዩ። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የስራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ የመምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማዋዬ ነው ተከታዩን አዘጋጅቷል። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛው ነው ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርስቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርስቲ መምህሩ አቶ ሙሉጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓት ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃይር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዝግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህርዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ። አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢም በጣም እንትን እየሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ ሄደ። በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆነው ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑንና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል። መሰረታዊ የሆነውን ፍላጎትን በሟላት አይታሰብም። ጫማ መግዛት ለራስ አይደለም ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም። እና አሁን ምናልባትም እንደውም ልጆች እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር። የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን ከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም። ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው። ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ ዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ጊዜ ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ ፒኤችዲ ቴሲስ ፓርታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህ እነዚህን ያካተቱ ሁለት ሺ አስራ ሶስት ላይ ተሰብሶ የመጣ ጥያቄ ነበር። እሱን ለመንግስት ሀገር አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብለው መንግስት ያው እሱ በተሎ ተፈጻሚ ያለነ ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተወ በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን፣ አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉም። አንድ ሰው አስፓየር የሚመኘውን ነገር ነው መሆን የሚፈልገው፣ እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጋ አልጠጣም ብለዋል። እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ በተማሩ ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም። በአዲስ አበባ ዩኒቨርሲቲ ከሀያ አምስት አመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምረትስ ሽብሩ ተድላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን ቦስ በማገኘው ደመወዝ በሰርኬ ልጆቹ የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታ ዝም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገርን እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አልቆይም ብለን ሁላችንም ወደ ሀገር ቤት ተመለስን። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር እንደ የሚያስበውም የተማረም ወገንን ወደ አልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ፣ እንዲሁም መደበኛ አይነት አገልግሎት ለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን የሚመነጨው ማዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመስጠል አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜ እና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም። ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰና 27 2016 ዓ ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማኅበር አባላት ነሐሴ 30 ቀን 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማኅበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግሥት በማቅረብ ውትወታቸውን መቀጠላቸው ይናገራሉ አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የምስተዋሉ፣ አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየጠቅቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። ዩኒቨርስቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስተር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሠራ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። እኔ እንድመራመር፣ እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ፣ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር የመጣለ እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት አመት ውስጥ ሜቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ ወዝ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠምቶ ምን ተብሎ አይደለም። እሱ እሱ ረጅም ጊዜ የሚወስድ ነው ጥናት የሚያልኩ እሱን ከሱ ጋር ተገናኝቶ ነው ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው። በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል። ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለና ስምምነት ላይ ከተደረሰበት ከእሱ ስር እየተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል የሆነው የሚል እንግዲህ ግምት ነው ያለኝ እንደ ሀገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆነ የሚል እምነት ነው እንግዲህ ያለኝ። በኢትዮጵያ በአሁኑ ወቅት አርባ ስድስት የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል ስምንቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49 ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ የተማሪዎች ቁጥርም ከ460 ሺህ በላይ ሲሆን፣ ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማው የነውንና እንግዶቹን ለዘገባውን እናመሰግናለን። የቅዳሜ ምሽት ፕሮግራማችን ተጋምሷል። አሁን ለመዝናኛችሁ ያላቸውን ዜማዎች አሰናድቶ ለሚጠብቃችሁ ለእንግዱ ወልዴ መስተንግዶውን እለቅለታለሁ። መልካም ጊዜ። ጤና ይስጥልኝ። ለምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ አራት ሰዓት አብሬያችሁ ማምሻው እንግዲ ወሌ ነኝ። ተኩዬ ልምጣዊ እያለች ነው ቤተልሔም ሸረፈዲን፣ ቤቲሼር ይሏታል በአጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምህረተአብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሮ አማረ እንዲሁም ማስተሪንግ አበጋዝ ክብረ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። ቲ ሼር ነበረች ተኩዬ የልምጣ ወይ ስትል የነበረው። አይሄርድ ትሩ ግሬፍ ቫይን በርካታ የሞታውን አቀንቃኞች አዚ መውታል፣ ስሞኪ ሮቢንሰንን እና ግላዲስ ናይትን ጨምሮ። የኔ ምርጫ የማርቪን ጌይ ነው። አይሄርድ ትሩ ግሬፍ ቫይን አይ ሄርድ ኢት ትሩ ግሬፕ ቫይን ወደ ቀድሞው አፍቃሪሽ መመለስሽን ሐሜት መንደር ሰማሁ እያለ ነበር ማርቪን ጌይ። የሙዚቃ ቃና ይቀጥላል። የዘንባባ ማርነሽ ጥላውን ገሰሰ ዛሁ ያድራሉ ሲያልሙሽ። የዘንባባ ማርነሽ አዎ የዘንባባ ማርነሽ ንቦች የቀሰሙ በጣም ቀስቀስ ያለ ውርጭ ነው ሰፈሬ የቀጩ መድኃኒት አዎ የቀጩን መድኃኒት ስችኝ ለከንፈር I wish

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግደወሌ ነኝ። ፐርፕል ራይን፣ ፕሪንስ እና ሪቮሉሽን የተሰኘው ባንዱ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው ዓመት በዛው ስም ፐርፕል ሬን ፊልም እንዲሠራ ምክንያት ሆኗል። በመላው ዓለም በሲኒማ ቀርቦ በወቅቱ ከሰባ ሚሊዮን ዶላር በላይ አግኝተዋል። ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማያዊ ድብልቅ ሐምራዊ ቀለም ይኖረዋል። ፐርፕል ሬይን ሐምራዊ ዝናብን በለው የዓለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሁኑና አምላክ በሐምራዊው ዝናብ ውስጥ ይምራው እያለ ነው ፕሪንስ። መቼም በዚህ አገር ይህን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በእረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስ ይህን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃ ተውጦ ነበር። አንቺ ልጅ አደራ ስወድሽ፣ ውደጂኝ ልኑር ከአንቺ ጋር። ቆየት ያለ የኤፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታ ነው። Oh, ho ançil gelir, şu O O Nap göt seni feger, oho yan çin od içalım, oho yan çin od içalım. Nap göt seni feger, oho O çin od içalım, oho yan Oh, your debt Oh, did go They shine in your Oh, the lash Oh, shine Oh, yan oh ileci oh ho oh o ho oh oh o oh bakışan yetiş. Oye bak şan yetiş. Yeni alçılım bel ala. Oho sataş bana koçeş. Oho sataş bana koçeş. Yeni alçılım bel ala. Oho sataş bana koçeş. Oho sataş bana koçeş. Sesim bandı de beni. Oho da kina şey yalgın. Oho da kina şey yalgın.

ሆይ <com selection>

Oh, if I you. Oh, if I Oh, Oh, Oh, አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አዴዴጂ አዴሌኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ ብሎ ማይ ማይንድ የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ የአሜሪካዊው አቀንቃኝ ክሪስ ብራውን ተሳትፏል። ደቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው። ብሎ ማይ ማይንድ ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም። style ራዲዮ የአማርኛ አገልግሎት በየቀኑ የሚተላለፈው የአማርኛ ፕሮግራም የዛሬው በዚሁ ተጠናቀቀ። ነገ ከምሽቱ በሶስት ሰዓት መልሰን እስከምንገናኝ ያስተናግድኳችሁ ቆንጂ ይታየ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ በሌላ ፕሮግራም እስከምንገናኝ ሰላም፣ በደህና አደሩ።